አስራ ሁለት የፖለቲካ ተቃዋሚ ፓርቲዎች በስልጣን ላይ ካለው አካል ጋር የተጀመረውን ድርድር በተጠናከረ መልኩ ለመቀጠል ያስችልናል ሲሉ የስምምነት ሰነድ ተፈራረሙ። ይህንንም በመያድ በመላው የኢትዮጵያ አንድነት ድርጅት ጽሕፈት ቤት ከመድረክ ያሰሙት የኢዴፓ ተጠሪው አቶ ዘመኑ ሞላ ናቸው። አስራ ሁለቱ አገር አቀፍ የተቋሚ ፖለቲካ ተደራዳሪ ፓርቲዎች የጋራ የድርድር ስነ ሥርዓት መግባቢያ ሰነድ አስፈላጊ በመሆኑ ለድርድር ስነ ሥርዓት ተገዢ ለመሆን የመደራደር አቅምን ለማጎልበትና የጋራ ጥንካሬን ለማምጣት የሚያስችል ሰነድ አዘጋጅተን ወደ ድርድሩ ለማግባት ተፈራርመናል። አስራ ሁለቱ ተቋሚ ፓርቲዎች የትኞቹ እንደሆኑ የዘረዘሩት የኢድህ ተጠሪው አቶ ገብሩ በርሄ ናቸው። አስራ ሁለት የፖለቲካ ፓርቲዎችንን፣ ቅንጅት፣ ኢሰደፓ፣ ኢዲአን፣ መኢደፓ፣ አጥባ ኢድህ፣ መኢያድ፣ መኢብን፣ አንድነት፣ ኢቪአፓ፣ ወለኔም አለ እነዚህ አስራ ሁለቱ ናቸው ድርድሩ ይመለከታቸዋል። አስራ ሁለቱ ለድርድሩ ከፍተኛ አስተዋጽኦ እያበረከቱ የመጡ ፓርቲዎች ናቸው። ፓርቲዎች ተፈራርመው ሰነዱ በመጽደቁ ተስማምተን ለዘላቂ ተግባር እንበቃለን የሚሉት የመያድ አመራር አባል አቶ ሙሉጌታ በቀለ ናቸው። ወደ አንድ ምህዳር ለማስፋት ማነቆ የሆነውን ችግር ነቅሎ ለመጣል ከተቻለም በሰላማዊና ነጻ በሆነ ምርጫ ስርዓትን እስከመቀየር ለመስራት አንድ ላይ እየሰራን ያለነው አሁንም ወደፊትም በዚህ መልኩ ይቀጥላል ብለን እናምናለን። የዚህ አይነቱ የፖለቲካ ተቋዋሚ ፓርቲዎች መሰባሰብ ቁጥሩ በዛም ማነሰ ሲፈርስ እንደገና ሲገነባ መጠሪያ ስሙን ቀይሮ እንደገና ከአንደኛው ጋር ሲሆን ለበርካታ ጊዜ ተስተውሏል። የዚህኛው ተደራዳሪዎች በምን ይለያል የቀረጻችሁትስ ስልት ካለ በሚል ጥያቄውን ያቀረብኩላቸው ለአንድነት ለፍትህ እና ለዲሞክራሲ ፓርቲ ፕሬዚዳንት ለአቶ ትዕግስቱ አወል ነው። እስትራቴጂያችን ምንድን ነው አንዱ የመሰባሰባችን ዓላማ ላለፉት በጣም አሰልቺ በሆነ መንገድ ያሳለፍ ናቸው የሰባት ወር የድርድር ሂደቶች ነበሩ። ለዚህ አሰልችነት ደግሞ ተበታትነን በተናጠልም ሆነ በተወሰኑ ቡድን እዛ ምዝህ በሚደረግና ይሄ ደግሞ መከፋፈል ለገዢው ፓርቲ በተሻለ መንገድ በር የከፈተለት ነው የነበረው። ተጠናክሮ ባለመሄድ ማለት ነው። ይሄ ስለሆነ ትክክል ነው። ይሰባሰባል፣ ይበተናል፣ ወይ በሌላ መንገድ ሲደራጅ እናየዋለን። አሁን ግን ይሄ አምስት ዓላማ ያለው ነው። በድርድሩ ጊዜ ብቻ ነው ይሄ አገልግሎት የሚሰጠው። ዘለቀታው ኋላ ላይ ከዚህ ልምድና ከዚህ መነቃቃት ከዚህ ከጋራ ከተላመድና በስራ ከተዋወቅን ወደ ሌላ አጣጫ ለመሄድ እንደ የፖለቲካው ነባራዊ ሁኔታ የሚቀየር ነው ይሆናል። ድርድሩ ስነምግባር ደንብ ውሳኔ የሚሰጠው በሰፊሽንት ኮንሰንሰስ ነው። አሁን በዚህ ላይ ሀሳቦቻችንን ሎጂካል በሆነ መንገድ ቀረበና ተከራክረን መተማመን ካለ ሰማንያ በመቶ ነን። አሁን እዛ የድርድሩ አካል ሞር ባይላተራል ማድረግ ይቻላል። እስካሁን መልቲላተራል የሆነ ድርድር ስለነበረ ለውሳኔ ማሳጠም ችግር ነበረበት። አሁን ግን ይሄንንም ሁኔታ ግምት ውስጥ በማስገባት ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቨለ ራዲዮ ከአዲስ አበባ